ትንቢተ ሆሴዕ ምዕራፍ ሰባት በሐሰት አድርገዋልና ሌባም ገብቶአልና በውጭም ወንበዴዎች ቀምተዋልና። እስራኤልን እፈውስ ዘንድ በወደድሁ ጊዜ የኤፍሬም ኃጢአትና የሰማርያ ክፋት ተገለጠ። እኔም ክፋታቸውን ሁሉ እንዳሰብሁ በልባቸው አያስቡም። አሁንም ሥራቸው ከብባቸዋለች፣ በፊቴም አለች። ንጉሡን በከፍታቸው አለቆችንም በሐሰታቸው ደስ አሰኝተዋል። ሁሉም አመንዝራዎች ናቸው። ጋጋሪ እንደሚያነድበት እንደ ምድጃ ናቸው ሁሉ እስኪቦካ ድረስ እሳትን መቈስቈስና እርሾን መለወስ ይቆያል። በንጉሳችን ቀን አለቆች ከወይን ጠጅ ሙቀት የተነሣ ታመሙ። እርሱም ከዋዘኞች ጋር እጁን ዘረጋ። እያደቡ ልባቸውን እንደ ምድጃ አዘጋጅተዋል። አበዛቸውም ሌሊቱን ሁሉ አንቀላፋ፣ በጠባም ጊዜ እንደ እሳት ነበልባል ይነዳል። ሁሉም እንደ ምድጃ ግለዋል፣ ፈራጆቻቸውንም በሉ፣ ነገሥታቶቻቸውም ሁሉ ወደቁ። ከእነርሱም ወደ እኔ የሚጮኽ የለም። ኤፍሬም ከአሕዛብ ጋር የተደባለቀ ኤፍሬም እንዳልተገለበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እርሱም አላወቀም። ሽበትም ወጣበት፣ እርሱም አላወቀም። የእስራኤልም ትዕቢት በፊቱ መሰከረ፣ ወደ አምላካቸው ወደ እግዚአብሔር ግን አልተመለሱም። በዚህም ሁሉ አልፈለጉትም። ኤፍሬምም አእምሮ እንደሌላት እንደ ሰነፍ ርግብ ነው። ግብጽን ጠሩ፣ ወደ አሦርም ሄዱ። ሲሄዱ አሸክላዬን እዘረጋባቸዋለሁ፣ እንደ ሰማይ ወፎች አወርዳቸዋለሁ። መከራቸውን ሲሰሙ እገሥጻቸዋለሁ። ከእኔ ፈቀቅ ብለዋልና ወዮላቸው። በእኔም ላይ ዐምፀዋልና እና ጥፋት ይምጣባቸው። እኔ ልታደጋቸው ወደድሁ። እነርሱ ግን በሐሰት ተናገሩብኝ። በመኝታቸው ላይ ሆነው ያለቅሱ ነበር እንጂ በልባቸው ወደ እኔ አልጮኹም። ስለ እህልና ስለ ወይን ጠጅ ይሰበስቡ ነበር፣ በእኔም ላይ አመጹ። እኔም ክንዳቸውን አስተማርሁና አጸናሁ። እነርሱ ግን ክፉ ነገርን መከሩብኝ። ወደ ከንቱ ነገር ተመለሱ፣ እንደ ተንኰለኛ ቀስት ሆኑ። አለቆቻቸው ከምላሳቸው ቍጣ የተነሣ በሰይፍ ይወድቃሉ። ይህ በግብጽ ምድር ውስጥ መሳለቂያ ይሆንባቸዋል።